በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት የጤና ባለሙያዎችን ለግድያ ለእስራትና በጥቅሉ ለሙያ ነፃነት ማጣት እየደረጋቸው እንደሆነ የሙያ ማህበሩ ገልጿል። የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን ለአሜሪካ ድምጽ እንደተናገሩት በክልሉ ባለው ግጭት ምክንያት በተለያዩ ጊዜያት አራት የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ ሲገደሉ፣ አንዲት ሴት ደግሞ ቆስላለች ብለዋል። La torreta de tu malo, la torreta de tu malo. እንደገና ደግሞ መድኃኒት ለማቅረብ ችግር የደረሰባቸው ከሁለቱ ወገን ማለት አሁን ሳ ሰነዱ ላይ ያለው በተደራጀ አካል ተደርሶ የመጣ ውጤት ነው። አንድ ሺህ አንድ መቶ ተበስደስ የተባለው እዚያ ላይ የምኛም ስላለንበት ያ ቁጥር የእኛም ቁጥር ይወሰድልን። ከዚያ በኋላ የጥናቱ ከተሰራ በኋላም አሁንም አልቆመም ነው የሚሞቱ ልጆች አሉ። ከራት በረት ሌሎችም አሉ። አሁን ሰው ተገኝቶ ምታ ወይም ትቆስሎ በየተኛውም አካል ይንታ ነጻ ሆኖ ለማከም ወይም ተቀብሎ ለማከም ባለሞት ተሸማቆ ነው የሚሰራው ምክንያት የትኛው ወገን እንደሆነ ማያቅም ምን እንደሚደርስበትም ዋስትናም የለውም ባለሙያው ልክ ነው የተባለው የመሸማቀቁ ነጻነት አቶ መስራቱ ተንቀሳቅሶ ለመሄድም ችግር የሆነበት ባለሙያው ላይ አሁን የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ና ሌሎች መንግስታዊ እና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸው ና ጥቅምት አምስት ቀን ሁለት ሺ አስራ ሰባት አመተ ምህረት ይፋ በተደረገው የሰብአዊ ምላሽ ስልት ጥናት በአማራ ክልል በቀጠለው ግጭት ከአንድ ሺ አንድ መቶ አስራ ስድስት በላይ የጤና ባለሙያዎች ከስራ ገበታቸው ተፈ ለዋል ቁጥራቸው በውል ያልታወቁም መገደላቸውን ጠቅሷል። በጥናቱ ላይ እንደተሳተፉ የተናገሩት የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በጥናት ሰነዱ ከተጠቀሱት ውጭ በቅርቡ ሌሎች ባለሙያዎች ተገድለዋል፣ ታስረዋል ብለዋል። እንደ አቶ ተስፋ ገለጻ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ፈረስ ቤት ከተማ ባለ አንድ የጤና ተቋም የሚሰራ አጃነው መላኩ የተባለ ፋርማሲስት ጥቅምት አንድ ቀን 2017 ዓ ም የተገደለ ሲሆን በተመሳሳይ መስከረም 27 ቀን 2017 ዓ ም በሰሜን ጎጃም ዞን ምርጫ ወረዳ ዳጊ በተባለ ጤና ጣቢያ የሚሰራ እውነቱ ደመቀ የተባለ ፋርማሲስትም ተገሏል ብለዋል። ሌላው በሰሜን ጎንደር ዞን አምባ ጊዮርጊስ ጤና ጣቢያ የሚሰራው ስጦታ አዋለልኝ የተባለ ነርስም መስከረም አንድ ቀን 2017 ዓ.ም ስራ ላይ እንዳለ ተገሏል ብለዋል። እንዲሁም ጸዳሉኒው የተባለ የኢትዮጵያ መድኃኒት አቅራቢ አገልግሎት ሰራተኛ ሰኔ 29 ቀን 2016 ዓ.ም ም ከባህር ዳር ወደ ጃዊ መድኃኒት ጭኖ ሲሄድ ከነሹፌሩ በጥይት ተመቶ መሞቱን Bien, chaval. አቶ ተስፋ አክለውም በትላንትናው ዕለት ማታ ማለትም ጥቅምት 13 ቀን 2017 ዓ.ም ከምሽቱ 3 ሰዓት አካባቢ በባህር ዳር ከተማ ሃን በተባለ የጤና ማዕከል የምትሰራው ሲስተር ታየው ቢያዝን ስራ ላይ እያለች ባልታወቁ ታጣቂዎች በጥይት ተመታ መቁሰሏን ተናግረዋል። መረጃዎቹም ከሁሉም አካባቢዎች በማሰባሰብ ላይ መሆናቸውን የተናገሩት ጸሐፊው በቅርቡም የተጠናከረ መረጃ እንደሚያቀርቡ ገልጸዋል። የሙያ ነጻነታቸውን እየተነጠቁ መሆኑን የሚናገሩት በማዕከላዊ ጎንደር ዞን በሚገኝና በደህንነት ስጋት ምክንያት የራሳቸውንም ሆነ የሚሰሩበትን የመንግስት ሆስፒታል ስም ከመግለጽ የተቆጠቡት የጤና ባለሙያ ሰብአዊነትን ያስቀደመ አገልግሎት እንዳንሰጥ ተጽዕኖ እየተደረገብን ነው ብለዋል። የተመረቅ ነው የተማር ነው ቀለም ፣ ቋንቋ ፣ ሃይማኖት ፣ እድሜ ፣ ጾታ ሳን ላይ የትኛውንም አካል ምንም ይሁን ምንም ህይወትን ለማዳን ህይወትን ለማትረፍ ነው የተማርነው፣ ነው ሙያችን። ነገር ግን አሁን እየሆነ ያለው ነገር ምንድን ነው? የፋኖን ሀይል ታክማላችሁ የሚል እኛ ከተማርንበት ከተመረቅንበት ከሙያችን ዲስፕሊን በተቃራኒ የሆነ ጸረ ሰው ጸረ ሰብአዊነት የሆነ አስተሳሰብ እንድንይዝና የትኛውን ሰው እንድናከም የትኛውን ሰው እንዳናከም ለይተው የሚሰጡን የመንግስት የጸጥታ ኃይሎች ናቸው ማለት ነው። እኚሁ የጤና ባለሙያ ታጣቂዎችን አክማቸዋል በሚል ምክንያት የሙያ አጋሮቻቸው እንደታሰሩ ጠቅሰዋል። ጎንደር ከተማ ላይ የራ ሆስፒታል ስርአት ከያጋቱ አንዳርግ ታስሯዋል። መተማ ጠቅላላ ሆስፒታል ላይ ሲሳይ የሚባል ነርስ ባለሙያ የጨቅላ ህጻናት ነርስ ባለሙያ ታስሯል። አሁንም መተማ ጠቅላላ ሆስፒታል ላይ አማራ የሚባል ነርስ ባለሙያ ታስሯል። እንደገና ደግሞ ጎንደር ኮምፕሪሄንሲቭ ሆስፒታል ስፔሻላይዝድ ሆስፒታሉ ላይ አንድ ሰርጂን ታስሮ ነበር። በቅርቡ ለቀውታል። በአጠቃላይ በሕክምና ተቋም ላይ ብቻ ሳይሆን በጤናው ዘርፍ ላይ ያሉ አካላት በሙ ተሸማቀው ስራ እንዳይሰሩ ተደርጓል። በማዕከላዊ ጎንደር ዞን በለሳ ወረዳ በአርባያ ጤና ጣቢያ ሰራተኛ መሆናቸውን የተናገሩትና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን የጤና ባለሙያም በሙያቸው ተሸማቀው እየሰሩ እንደሆነ ተናግረዋል። እኛ በሁለቱም በኩል ያው ስጋት አለ ያነኛውም ይሄ የመጣውን አገልግሎት ብንሰጥም ንሰጥ ግን እየተሸማቀ ምንሰጠው ምክንያት ቢመጣው አካል ይሄን አከም ችላል እና ትንሽ ያሰጋል። ያው በፍርሃት ሁሉንም እናገለግላ ያም ሲመጣ ስለምፈራ ዞሮ አገልግሎት እንሰጣለን። እኛ የሚመጣ መከላከያ ይሰጣል። ነገር ግን ፋኖን ስናክም ይበልጥ መንግስቱን እንሰጋለን። አከማችሁ የሚባል ነገር ስለሚመጣ ማለት ነው። በጉዳዩ ዙሪያ ማብራሪያ እንዲሰጡን የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ይፋ ባደረገው ጥናት ክልሉ በጤናው ዘርፍ እጅጉን መጎዳቱን የገለጸ ሲሆን በጤና ተቋማትና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የህክምና ግብአቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው አላማ አለመዋል ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ገልጿል። ለአሜሪካ ድምጽ አስቴር ምስጋናው።